የሩዋንዳ የህግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን ላይ እንዲቆዩ የሚያስችል የህግ መንግስት ማሻሻያ ሀሳብን አጽድቀዋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝበ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። እድሜያቸው 58 የሆነው ፕሬዚደንት ካጋሜ ሰራዊታቸው እንደ አውሮፓ አቆጣጠር በ1994 ዓ ም በሀገሪቱ ሲፈጸም የቆየውን ፍጅት አብቅቶ ጽንፈኛ ሁቶዎችን ከስልጣን ካስወገድበት ጊዜ አንስቶ በስልጣን ላይ እንደሚገኙ የሚታወቅ ነው። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ ም ማብቃት አለበት። ይሁንና አሁን ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሀሳብ መሰረት ለሌላ የሰባት አመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት አመታት የስልጣን ጊዜ ሊወዳደሩ ይችላሉ። የሩዋንዳ የህግ መምሪያ ምክር ቤት በያዝነው ወር ቀደም ሲል የውሳኔውን ሀሳብ አጽድቋል። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል።